የዲሞክራቲክ ኮንቬንሽን ማለት ጉባኤ ወደሚካሄድባት ሻለት ከተማ እናመራለን። የፕሬዚደንት ባራክ ኦባማ ባለቤት ሚሼል ኦባማ በትናንትናው ምሽት በዲሞክራቶች ጉባኤ ላይ ተገኝተው ባደረጉት ንግግር ባለቤታቸው ባራክ ኦባማ የፖለቲካ ኪሳራን ፈርተው ከሚያምኑበት ውሳኔ እንደማይሸሹ ተናግረዋል። ዝርዝሩን በቦታ የሚገኘው ተወልደ ወልደ ገብርኤል ተከታትሎታል። እነሆ የፕሬዚዳንቱ ባለቤት ተብለው ከሚጠሩ እናት ተብለው ቢጠሩ ደስ እንደሚላቸው የተናገሩት ሚሼል ኦባማ እሳቸውና ባለቤታቸው ለአሜሪካ ሕዝብ ብለው ሲያስቡ ሁሌ ሁለቱም ሴት ልጆቻቸው እንደሚታወሰዋቸው ተናግረዋል። የልጆቻችን ክብርና ሰብእነት ከምናገኘው ገንዘብና ሀብት ማገናኘት የለብንም ብለዋል ሚስ ኦባማ። ምንም ያካበትከው ሀብት ባይኖርህም ተግተ ከሰራህና ማድረግ የሚገባህን ካደረግ ለራስህ ጥሩ ሕይወት መገንባትና የልጆችህን እና የልጅ ልጆችህን ኑሮ ደግሞ በጣም የተሻለ ለማድረግ ትችላለህ በሚለው በዚያ መሰረታዊ የአሜሪካ ቃል ኪዳን የሚያምኑ ነበሩ ወላጆቻችን። በዚያ መልእክትም አንጸው ነው እኛን የሚያሳደጉን፣ ከእነርሱ አርአያነት የተማር ነው። ይህንኑ ነው ስለ ባለቤታቸው ባህሪና እምነት እንደዚሁም ብቃት ሲናገሩም፣ ተው ትከስራለህ እያሉ የሚያስፈራሯቸውን ጭምር አልሰማ አሏቸው ይላሉ። ስለ ጤና ዋስትና የወሰዱትን እርምጃ ለማስታወስ ባራክ የጤና ጥበቃ ለውጡን ጉዳይ ለሌላ ጊዜ ተወው፣ ሌላ ፕሬዝደንት ይስራው ይሉት የነበሩትን ሰዎች እሺ ብሎ አልሰማቸውም። ከፖለቲካ አኳያ ቀላል ነው ወይስ አይደለም የሚለው አልነበረም። ለሱ ጥያቄው እንደዚህ አይደለም አያደገው የእሱ ፍላጎት ትክክለኛውን ነገር ማድረግ ነበር። በሌላው በኩል በትናንትናው ምሽት ሌላው ቤቱን በጭብጨባና ሆታ ያነቃነቀ ንግግር ያሰሙ የሳን አንቶኒዮ ከንቲባ ጁሊያን ካስትሮ ናቸው። እኚሁ እያደጉ ያሉ ኮከብ ዴሞክራት የሚል ስያሜ የተሰጣቸው ወጣት ፖለቲከኛ የሪፐብሊካኑ እጩ ሚትራምኒ በሁሉ አቀፍ እድገት ግድ የላቸውም ሲሉ ወቀሱ ስ የ አንድ የአንድ ግለሰብን ሕይወት ማሳካት በእጅጉ ሁላችንም እናደንቃለን። ጥያቄው ግን የብዙዎች ሕይወት እንዲሳካ እንዴት ነው የምናደርገው የሚለው ነው። መልሱ ፕሬዚዳንት ኦባማን መምረጥ ነው። ፕሬዚዳንት ኦባማ እጩነታቸውን ነገ ሐሙስ በይፋ ይቀበላሉ ወደ ሰባ አራት ሺህ ሕዝብ በሚገኝበት ስታዲየም በሌላው በኩል ከዚሁ ከጉባኤው አዳራሽ ወጣ ብሎ በሚገኘው ስፍራ ከትናንትና ጀምሮ የተቃውሞ ሰልፍ እየተካሄደ ነው። በአብዛኛው ዴሞክራቶችን በአቦርሽን ማለት በጽንስ ማስወረድ እምነት የሚነቅፏቸው ናቸው። ተወልደ ወልደ ገብርኤል ነኝ ከቻርሎት ኖርዝ ካሮላይና